ጤናና አካባቢ ከሀያኛው ክፍለ ዘመን አንስቶ በተለይ አሜሪካ ውስጥ ወርቃማው ወይም ተአምረኛው እህል የሚል ስያሜ አግኝቷል። አኩሪ አተር በፕሮቲንና ቅባት ምንጭነቱ የሚወዳደረው የእህል ዘር የለም። ባለሙያ ካገኘም ለመጠጣትም ለመበላትም የሚችል የእህል ዘር ነው። ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምን ሰነበታችሁ? ስለ አኩሪያተር ሲወሳ ብዙዎች የሚያስታውሱት ለህጻናት አካል ግንባታ ጠቃሚ መሆኑ ብዙ ጊዜ የተነገረለትን የአኩሪያተር ወተት ሊሆን ይችላል። ከቅርብ ዓመታት ወዲህ ግን በኢትዮጵያውያን የምግብ ጣዕም ለዛ ተላብሶ በተለያየ ምግብነት መቅረብ እንደሚችል እየታየ ነው። ኢትዮጵያ ውስጥ ስለሚከናወነው የአኩሪያተር አመራረትና ምርምር እንዲሁም የምግብ ዝግጅት በአጭሩ እናስቃኛችሁ። አብረን እንቆይ። አኩሪ አተር ወደ ኢትዮጵያ የገባው በ1950ዎቹ መሆኑን ነው በእህሉ ላይ ምርምር የሚያደርጉት ባለሙያዎች የሚያስረዱት። በኢትዮጵያ የአኩሪ አተር ብሔራዊ ምርምር ፕሮጀክት አስተባባሪ የሆኑት አቶ ትእዛዙ ደጉ ስድስት ዘርፎች ያሉት የምርምር ፕሮጀክት ስለሚያከናውናቸው ተግባራት አስረድተውናል። የመጀመሪያው ዝርያ ማውጣት ነው። ሁለት አፕሮቾች ነው የምንከተል አንደኛው ከውጭ ማስገባት። ስናስገባ አንደኛ ያለቀላቸው ዝርያዎች ልናስገባ እንችላለን። ሌላ ሀገር ወጥተው እየተጠቀሙባቸው ያሉ አስገብተን እዚህ የማላመድ ስራዎችን እንሰራለን ማለት ነው። ሁለተኛው ደግሞ ያላለቀላቸውም ቴክኖሎጂ አስገብተን ካሉን ሰዎች ጋር አወዳድረን የምናወጣበት ሜካኒዝም መሳለን። ሁለተኛው ደግሞ የማዳቀል ስራ እንሰራለን። እስካሁን ሀያ ሶስት ዝርያዎች አሉን። በዚህ ዓመት ከተለቀቁ ሀያ አምስት ዝርያዎች ይኖሩናል ማለት ነው። አርሶ አደሩ የሚያመርታቸው ዝርያዎች ማለት ነው። የሚካሄደው ምርምር እህሎቹን እርስ በርስ በማዳቀል የሚፈለገውን የጥራት ደረጃ እንዲይዝ በማድረግ ምርምርና በሽታ መቋቋም ላይ እያተኮረ ነው። ሀገር ውስጥ በአስራ ሁለት የምርምር ማዕከላት ከፍተኛ የዝናብ መጠን በሚያገኙ፣ መካከለኛ የዝናብ መጠን በሚያገኙና ዝናብ አጠር በሆኑ አካባቢዎች እየተመረተ ምርምሩ ይካሄዳል። ከፍተኛ ዝናብ የሚያገኙ አካባቢዎች ተብሎ የተለዩት ቤንሻንጉል ጉምዝ አለ ቤዴሳ አካባቢ እና ደቡብ ወደ አረካ አካባቢ ማለት ነው። መካከለኛ የዝናብ መጠን ያላቸው ደግሞ ጅማ ባኮና ወደ ወለጋ አካባቢ ያሉት ቦታዎች ናቸው። እርጥበት አዘል የምንላቸው ወደ ሁመራ፣ ማይጸብሪ፣ ስሪንካ፣ ጅንካና ዋሳ አካባቢ ያሉትን በሶስት ከፍለን ነው የምንሰራው ማለት ነው። ለእርጥበት አዘል አካባቢዎች ፈጥነው የሚደርሱ ዝርዮች ነው የምንጠቀሙ። በጣም ከፍተኛ ዝናብ በሚፈልጉ አካባቢዎች ደግሞ ዝናብ ስላለ በመታቀም በላይ የሚደርሱ ዝርያዎች ናቸው ተስማሚ የሚሆኑት። መካከለኛ ፍጥነት የሚደርሱ ዝርያዎች ደግሞ መካከለኛ የዝናብ መጠን ያላቸው አካባቢዎች ናቸው። ምርምሩ በዚህ አያበቃም። ሰብል ክብካቤን በሚመለከት መቼ መዘራት አለበት የሚለውና የአመራረት ስርዓት ማለትም አኩሪያተር ከየትኛው ህል ጋ ተፈራርቆ ይዘራ ከየትኛውስ ጋ ተሰባጥሮ ይዘራ የሚለው ጥናትም የፕሮጀክቱ አንድ አካል ነው። ሌላም አለ። ከዛም በተጨማሪ የማዳበሪያ አጠቃቀምና መጠንን የመለየት ስራዎች አሉ። ከዛ ባለፈ የህይወ መዳበሪያ አይነቶች አሉ። ህይወ መዳበሪያ ማለት ባክቴሪያዎች ናቸው፣ ግን ዩሪያን በመተካት የአፈር ለምነትን ሊጨምሩ የሚችሉ ባክቴሪያዎች ናቸው እና እነሱም ላይ ምርታማነታቸው ሊጨምሩ የሚችሉትን እየለየን ለአርሶ አደሩ እንሰጣለን ማለት ነው። እስካሁን ሁለት የባክቴሪያ ዝርያዎችን ለይተን ለአርሶ አደሩ እያሰራጨን የአኩሪያተርን ሰብል ሊያጠቁ የሚችሉ አረም ሆነ ተባይ ወይም በሽታ የቱ እንደሆነም ክትትል ይደረጋል። ስለ አኩሪያተር ጥቅም የሚዘረዝሩ ዘገባዎች የመኖራቸውን ያህል በተፈላጊነቱ ምክንያት በተለይ ደቡብ አሜሪካ ውስጥ ደኖች እንዲጨፈጨፉ ምክንያት ሆኖ በስነ ምህዳሩ ላይ ጫና እንዳስከተለ የሚያወሱም አሉ። የአኩሪያተር ተመራማሪው እንደገለጹልን ለኢትዮጵያ መጤ የእህል ዘር ነው። ለአፈሩም ሆነ ስነ ምህዳሩ ያስከተለው ወይም የሚያስከትለው ችግር ይኖር ይሆን? ተጽዕኖ አክቹዋሊ፣ እኔም አየዋለሁ በኢንተርኔት ላይ እንዲሁ በፌስቡክ እንትኖች ላይ በጣም ይለቀቃል። ግን አድቫንቴጁ በጣም ይበልጣል። አንደኛ አፈር ለምነቱን ያሻሽለዋል። ምክንያቱም ናይትሮጅን ወይም ደግሞ የዩሪያ ማዳበሪያ በተፈጥሮ የሚያዘጋጅ ኖዱል የሚባል እንትን አለው ኦልሞስት የማዳበሪያ ፋብሪካ አለው ስሩ ላይ ማለት ነው። አሁን አርሶአደሩን ብትጠይቂው ገበያ የለውም፣ ዋጋው በጣም ዝቅተኛ ነው። ግን ያመርተዋል አርሶአደሩ። ለምንድነው የሚያመርተው? የአፈር ለምነቱን ይጨምርለታል። በቆሎ የሚያመርት አርሶአደር በሚቀጥለው ዓመት በቆሎ መዝራት ስለማይችል አኩሪተርን ሲዘራ በጣም የአፈሩ ለምነት ጤናማነት ይጨምራል ማለት ነው። ይለው አኩሪተር አረምን በራሱ የመቋቋም ባህሪ ስላለው የአረምን ተጽዕኖ የመቀነስ ነገር አለው። በተለይ ከጤና አንጻር ጥቅሙ በጣም በጣም ያመዝናል ብዙ አይነት ካንሰሮችን ይከላከላል። አኩሪያተር ውፍረትን ከመቀነስ አንጻር፣ ከልብ ጋር የተያዙ ችግሮችን ከመቆጣጠር አንጻር፣ የአይምሮ ዝግመትን ከመቀላከል አንጻር የአሞጠጠር እንዳይፈጠር ይከላከላል። ብቻ ብዙ ጥቅሞች ያሉት ለሀገሪቱም ከኢኮኖሚው አንጻር ከፍተኛ አስተዋጽኦ እያደረገ ነው። አኩሪያተር ሀገር ውስጥ በከፍተኛ ደረጃ የሚመረተው በቤንሻንጉል ጉምዝና በኦሮሚያ ክልል ነው። አምና ስንመለከት አኩራተ ሰላሳ አምስት ሺ ሁለት መቶ ስልሳ ሄክታር ተሸፍኗል፣ እና ከዚህ ውስጥ ኦልሞስት ዘጠና ፐርሰንቱ በሁለቱ ክልሎች ነው። ይህንን መቶ ዘጠኝ ሺ ያህል አርሶአደሮች ያመርቱታል። ሰባት መቶ ሀያ አንድ ሺ ኩንታል አካባቢ ተገኝቷል አምና ማለት ነው። ከቅርብ ጊዜ ወዲህ ይህ ሁላ የጨመረው የኢትዮጵያ ግብርና ምርምር ተቋም በአኩሪያተር አመራረትም ሆነ ምግብ ዝግጅት ላይ ምርምር ሲያካሂድ የቆየ መሆኑን የገለጹት የተቋሙ የምግብ ሳይንስ ተመራማሪና የብሔራዊ አስተባባሪ አቶ ቢላቱ አግዛ አኩሪያተር በኢትዮጵያ በምግብነት ያን ያህል አልተለመደም ይላሉ። አኩሪያተር ድሮ በብዛት ይነገርለት የነበረው ወተት ነው። አሁን ደግሞ የተለያየ ምግብ ሆኖ መቅረብ እንደሚችል የእናንተ መስሪያ ቤት እያሳየ ነው። አኩሪያተር ከወተቱም ውጪ ወደ ሀያ ሁለት አይነት የምግብ አይነቶች ውስጥ እንዲገባ አድርገን ነው እያስተዋወቅ ነው ያለው። በተለያየ ፐርሰንት ማስገባት እንችላለን በምንበላቸው ምግቦች። እኛ ኮመንሊ የምንበላቸው ምግቦች ሀይል ሰጪ የምንላቸው ናቸው። አኩሪያተር ደግሞ በፕሮቲኑ በጣም ከፍ ያለ ነው። ለምሳሌ ሰማንያ አምስት ፐርሰንት አካባቢ ስንዴ ወስደን የቀረው አስራ አምስት ፐርሰንቱ አኩሪ አተር አስገብተን ከስንዴ ጋር ማዘጋጀት የምንችላቸው ምግቦች ሁሉ ማዘጋጀት እንችላለን። ለምሳሌ ዳቦ፣ ኬክ፣ ዳቦ ቆሎ፣ ኩኪሶችን ሁሉ ማዘጋጀት እንችላለን። በሌላ መልኩ ወተቱ ሲጨመቅ የሚቀራለን፣ እሱንም ከምስር ጋር፣ ከቀይ ስር ጋር፣ ከካሮት ጋር አድርገን መስራት እንችላለን። አይቡ ደግሞ ልክ የወተት ላም አይብ እንደምንጠቀመው ሁሉ ያን ተክተን መጠቀም እንችላለን። አይቡ እንዴት ነው የሚዘጋጀው? ይቅርታ እንደው የአይቡ ዝግጅት እንዴት ነው? ወተቱን እናፈላዋለን። በተፈላው ወተት ላይ ሎሚ ወይ አችቶን ጨምርና በትንሽ ሰዓት እንቆያለን። በአይቡ ከላይ ይንሳፈፋል። ከዚ የተንሳፈፈውን ቀስ እያደረግን እናወጣለን። ካኩሪ አተር ወተት ለማዘጋጀት ሲታሰብ እህሉን ከአንድ ቀን በፊት ለቅሞና አጥቦ ለአስራ አምስት ደቂቃ ያህል መቀቀል ያስፈልጋል። ከዚያም አውጥቶ ተዘፍዝፎ ያድራል። ይህ የሚደረገው በሶስት ምክንያት ነው ይላሉ አቶ ቢላቱ። አንደኛው ምክንያት አደንጓሬ አደንጓሬ የሚል ጣዕም አለው። ወተቱ ላይ ያን ጣዕም በተወሰነ መልኩ ለመቀነስ ነው። ሁለተኛው አንቲ ኒውትሪሽናል ፋክተር የሚባሉ አሉ፣ ኬሚካሎች አሉ። ምናልባት በዳይጀስሽን ላይ ምን ላይ ሊጎዱ የሚችሉ ያንን ተዘፍዝፎ ሲያድርና ቦይል ሲሆን ሊጠፉ ይችላሉ፣ ይጠፋሉ የሚል እንትን ነው። ሶስተኛው ደግሞ እህሉ በተፈጥሮ በጣም ጠንካራ ነው፣ ውሃ ይዘቱም ትንሽ ነው እና ለመፍጨት ያስቸግራል። ከዚያም የራሰውን አኩሪ አተር ልጣጩ። በሚገባ በውሃ አስለቅቆ በትንሽ በትንሹ እየቆነጠሩ ፈጭቶ እንደ እህሉ መጠን ውሃ ጨምሮ መቀቀልና መጭመቅ ነው። እንደ ባለሙያው ከሆነም ለአንድ ኪሎ አኩሪ አተር ስምንት ሊትር ውሃ ያስፈልጋል። ሲጨመቅ ወተቱ ተገኘ ማለት ነው። ጭማቂው ደግሞ ሌላ ስራ አለው ይላሉ አቶ ቢላቱ ን አሁን ወተታለን ሲጨመቅ፣ የቀረው ደግሞ አለ ኦካራ ነው የምንለው። እሱ ቅድም ላልኳቸው ከምስር ጋር፣ ከካሮት ጋር፣ ከጎመን ጋር መጠቀም እንችላለን። ተፈጥሮውን ተከትሎ የማይበቅል እህልም ሆነ በተፈጥሮ ስርዓት ያላደጉ እንስሳትን መመገብ ለጤና አደገኛ መሆኑን በተግባር የተረዳው ምዕራብ ዓለም በአሁኑ ጊዜ ፊቱን ከእንስሳት ተዋጽኦ ወደ ተክሎችና ሰብሎች አዙሯል። በዚህ ምክንያትም ከአኩሪያተር የሚገኙ የምግብ ተዋጽዎች ተመራጭነትን እያገኙ ነው። ከአኩሪያተር ወተትና አይቡ እንደሚገኙ ሉ የአኩሪያተር ስጋም አለ። የአኩሪያተር ስጋ ምንለዋለን። ሽምብራ አሳ ተብሎ የሚሰራ አለ። ሎካሊ እንደ ምስር እንደዛ፣ ሁሉ አይቡ ከተዘጋጀ በኋላ በደንብ ከደረቀ በኋላ እንቆራርጠዋለን። እሱን ጠብሰን ከምስር ጋር እንሰራዋለን። የአኩሪያተር ምንቸት ወይ አኩሪያተር ስጋ እንለዋለን። በጣም ብዙ ሰዎች የሚወዱትና የትም ቦታ መቅረብ የሚችል ጥሩ ምግብ ማለት ነው። በአኩሪያተር ዘርና አመራረት ላይ ኢትዮጵያ ውስጥ ምርምር ሲደረግ ረዥም ዓመታት አስቆጥሯል። የምግብ አዘገጃጀቱን በተመለከተ የሚካሄደው ምርምር ብቻም አስር ዓመታት እንደቆየ አቶ ቢላቱ ገልጸዋል። የግብርና ምርምር ተቋሙ አኩሪ አተርን በምግብነት ለማላመድ በጀመረው እንቅስቃሴ ለአምራቾቹ ብቻ የምግብ ዝግጅት ስልጠና ከመስጠት የተቋሙ ሰራተኞችም አውቀውት ሙያውን በማስፋፋት በኩል አስተዋጽኦ እንዲያደርጉ በሚል አሰልጥኗል። በሰልጣኞቹ የተዘጋጁ ምግቦችን እንዲቀምሱ ከተሰየሙት መካከል ወይዘሮ ኤልሳቤት ባስሊዮስ አንዷ ነበሩ። አኩሪያተር ይህን ያህል ኒውትሪሽን ቫሊዩ እንዳለው ይህን ያህል የምግብ አይነት እንደሚወጣው አላውቀውም ነበር። የአኩሪያተር ወተት እና የአኩሪያተር አይብ አሰራር ከስዕሉም ላይ እንደምታየው እንደ እንስሳት ተዋጽኦ አይብ ከጎመን ጋር ተዋህዶ፣ ከበርበሬና ቅቤ ጋር ተዋህዶ፣ ከጨው ጋር ተዋህዶ የሚመጣውን አይነት አሰራር እዚህም ጋር እንደሱ ታደርገዋለች። ፎቶዎቹ ላይ እኮ ስመለከት ትክክለኛ አይ የእንስሳት ተዋጽኦ ነው የሚመስለው። ይሄ ሙሉ በሙሉ የእህል ምርት ነው። ሌላም በተጨማሪ እንግዲህ ለሽሮ መስሪያም ይሆናል፣ ለዳቦም ይሆናል። ፐርሰንቱን እየቀነሱ ነው ያሉት። ለምሳሌ ሀያ እጅ አኩሪያተር ሆኖ ሰማኒያ ፐርሰንቱ ጤፍ ሆኖ እንጀራ ሊሆን እንደሚችል፣ ቂጣ ገንፎ ሊሰራ እንደሚችል ነው አቶ ቢላቱ እንደገለጹልን። ኢትዮጵያ አኩሪያተርን ብታመርትም ለውጭ ገበያ ነው። በአንጻሩ የተዘጋጁትን የአኩሪያተር ምርቶች ወደ ሀገር ታስገባለች። እህሉን ከማስወጣት ይልቅ ኢንዱስትሪዎችን አበረታቶ የግልም ባለሀብት እንዲሳተፉበት አርጎ እዚሁ ወደ ማምረቱ የማስገባት እንደዚሁ ደግሞ ህዝቡ በጣም እንዲያውቀው የማስራቱ ስራ በጣም ገና እንደሚቀር ነው የሚታየኝ። አኩሪያተር ላይ የሚደረገው ምርምርም ሆነ የምግብ አዘገጃጀቱ ጥናት ዋና አላማ እህሉ ሀገር ውስጥ ጥቅሙ ታውቆ ህብረተሰቡ እንዲጠቀምበት ማድረግ እንደሆነ ነው ባለሙያዎቹ ያስረዱት። ለሰጡን ማብራሪያ ባለሙያዎቹን እያመሰገንን ለዕለቱ ያልነውን በዚሁ እናብቃ። አድማጮች አስተያየት፣ ጥቆማችሁም በደብዳቤ በኢሜይል እንዲሁም በኤስኤምኤስ ልትልኩልን በፌስቡክ ገጻችን ላይም ልትወያዩበት ትችላላችሁ። ሸዋዬ ለገሰ ነኝ። ሰላም ሁኑ።